ፍጥነቱ ጋባል እንጂ በምዕራብ አፍሪቃ ሙሉ ለሙሉ አልተወገደም። ኢቦላ እንደ ጎርጎሪዮስ አቆጣጠር በ2013 መገባደጃ ላይ ተቀስቅሶ ከ11 ሺ በላይ አፍሪቃውያንን ቀጥፏል። ሕፃናትን ከወላጆች ዘመድን ከዘመድ አለያይቶ ከፍተኛ ማኅበራዊ ቀውስን ፈጥሯል። ይኸው የኢቦላ ተዋሲ ጠፋ ሲሉት ብቅ እያለ ላለፉት ሁለት ዓመታት ብቻ ከ27,800 በላይ ሰዎችን ተዋሲው አጥቅቷል። የምዕራብ አፍሪቃዋ ላይቤሪያ በቅርቡ ከኢቦላ ተዋሲ ነፃ መሆኗን ማወጇ ከተሰማ በኋላ ከዛሬ ሁለት ሳምንት በፊት ስድስት ሰዎች በተዋሲው መጠቃታቸው ተመዝግቧል። ጎረቤት ጊኒና ሴራ ሊዮን ውስጥ ደግሞ ባለፈው ሳምንት በእያንዳንዳቸው ወደ አምስት የሚጠጉ ሰዎች በኢቦላ ተሐዋሲ መያዛቸው ተሰምቷል። ኒኮላስ አሾፍ ለአፕል ጀርመን ለተሰኘው ማህበር ሰሜን ሴራ ሊዮን ቦምባሊያ አውራጃ ውስጥ በሚገኝ አንድ ጤና ጣቢያ ውስጥ ያገለግላሉ። እንደ መገናኛ አውታሮቹ ሁሉ እሳቸውም ኢቦላ ሙሉ ለሙሉ አለመጥፋቱን ይናገራሉ። በአካባቢው በየቀኑ የሚሆነው እንከታተላለን እና እዚያ አሁንም ድረስ በኢቦላ ተዋሲ የሚያዙ ሰዎች እንዳሉ እንሰማለን። ሆኖም እግዚአብሔር የተመሰገነ ይሁን እኛ ያለንበት ቦምባሌ አውራጃ ከኢቦላ ነፃ ነው። ሴራሊዮን ውስጥ ሆነው አፍሪቃውያኑን በማገልገል ላይ ያሉት ኒኮላስ አሾፍ በቪተን ሄርዴከ ዩኒቨርሲቲ የስምንተኛ ወሰነ ትምህርት የህክምና ተማሪም ናቸው የኢቦላ ተሐዋሲ በምዕራብ አፍሪቃ አገራት ተቀስቅሶ በርካቶችን ሲቀጥፍ ብዙዎቹ የውጭ አገራት የህክምና ባለሙያዎች ጓዛቸውን በፍጥነት ሸክፈው ከአፍሪቃ ወጥቷል እሳቸው ግን ከአንዲት ጠና ያሉ ሜክሲኮያዊ ታኪም ጋር በመሆን ተሐዋሲውን ሲዋጉ ቆይቷል አሁን በኢቦላ ተሐዋሲ የተጠቁ ሰዎች መኖራቸው በሶስቱ ምራብ አፍሪቃ አገራት ውስጥ በተሰማበት ወቅት የምዕራቡ ዓለም መገናኛ አውታር ትኩረት ያለመስጠቱ ነገር እንደሚያሳዝናቸው ገልጧል በኢቦላ ተዋሲ የተጠቁ ሰዎች እንዳሉ እንሰማለን የሚያሳዝነው ነገር ግን በጀርመንና በአውሮጳ የሚገኙ የመገናኛ አውታሮቻችን እንደ ቀድሞው ትኩረት ሰጥተው ሲዘግቡበት አይታይም ምናልባትም በኢቦላ የተያዘ ሰው ከእንግዲህ በጀርመን በዩናይትድ ስቴትስ ወይንም ደግሞ በአጠቃላይ በአውሮጳ ስለሌለ ይሆናል ብቻ ያመሆኑ ያሳዝናል የኢቦላ ተሐዋሲ በምዕራብ አፍሪቃ ሄድ መለስ በሚልበት በአሁኑ ወቅት የዓለም ጤና ድርጅት የኢቦላ ክትባት ሙከራ ስኬታማ መሆኑን ዛሬ ከጄኔቫ ይፋ አድርጓል እንደ ጤና ድርጅቱ ከሆነ ጊኒ ውስጥ በአራት ሺህ ሰዎች ላይ የተሞከረው የካናዳ ክትባት መቶ በመቶ ውጤታማ ነው ቪኤስቪ ኢቦቭ የተሰኘው ክትባት ስኬታማ መሆኑን የጤና ድርጅቱ ቢያበስርም በርካታ ተቺዎች ግን ተሐዋሲው በምዕራብ አፍሪቃ ተቀስቅሶ በርካቶችን ሲቀጥፍ የዓለም ጤና ድርጅቱ ፈጣን ምላሽ አልሰጠም ሲሉ ይወቅሳሉ። ከዚህ ቀደም የኢቦላ ተሐዋሲ በዲሞክራቲክ ሪፐብሊክ ኮንጎና በሱዳን አካባቢዎች ሲከሰት ብዙም ሳይስፋፋ በቁጥጥር ስር ውሎ ነበር። ይህው ተሐዋሲ በምዕራብ አፍሪቃ ዳግም ከተከሰተ ከዓመት በላይ ቢያስቆጥርም እስካሁን ሙሉ ለሙሉ በቁጥጥር ስር አልዋለም።